ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ። በዛሬ ምሽት ስርጭታችን ከሚደመጡት መካከል ይሄ በእውነቱ ከእውነት የራቀ ነው። ደቡብ ሱዳን ኢትዮጵያን የሚትደግፍበት ቁመና ላይ ያለች አገር አደለች። የኢትዮጵያ መከላከያ ሰራዊት ከውጭ ኃይሎች ጋር በመሆን በትግራይ ላይ ወታደራዊ ጥቃት እየፈጸመ ነው የሚለውን የህወሓት ክስ የጦር ኃይሎች ጠቅላይ ኢታማዦር ሹም ጄኔራል ብርሃኑ ጁላ አጣጥለዋል። የመጫወሻ እቃ መስሪያቸው ውስጥ መካከል እነሱ ላይ አደጋ የደረሰ መሆኑም ነው የሚታየው። ወድቀው ከሚገኙ የጦር መሳሪያዎች ሕፃናትን እንዴት መታደግ ይገባል በሚል ርዕሰ ጉዳይ ላይ የአዲስ አበባ ፖሊስ ኮሚሽን ቃል አቀባይ ኮማንደር ፋሲካ ፓንታ ከሰጡን አስተያየት ተቀንጭቦ የተወሰደ ነው። ሙሉ ዘገባው በምሽቱ ይደመጣል። ተጨማሪ ጉዳዮችም የተካተቱበትን ስርጭት ሀብታሙ መመራ አለው። ኤልያስ አስማረ የድምፅ ምህንድስናውን ያከናውናል። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ፣ ሀብታሙ። በድጋሚ እንደምን አምሽታችኋል? የኢትዮጵያ መከላከያ ሰራዊት ከውጭ ኃይሎች ጋር በመሆን በትግራይ ላይ ወታደራዊ ጥቃት እየፈጸመ ነው የሚለውን የህወሀት ክስ የጦር ኃይሎች ጠቅላይ ኤታማዦርሹም ጀኔራል ብርሃኑ ጁላ አጣጣሉ። ጀኔራሉ የኢትዮጵያ መከላከያ ሰራዊት ህወሀትን ለመደምሰስ የሌሎች ድጋፍ የሚያስፈልገው አይደለም ሲሉ ተናግረዋል። ከቀናት በፊት የትግራይ ክልል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በድምጸ ወያኔ የቴሌቪዥን መርሃ ግብር ላይ ቀርበው ከጎረቤት ሀገራት ጋር በመ ተባበር በትግራይ ክልል ላይ የታወጀ ጦርነት ነው ሲሉ ተናግረው ነበር። ይሁንና ጄኔራሉ ከህወሀት ጋር በሚደረገው ወታደራዊ ዘመቻ የኢትዮጵያ መከላከያ ሰራዊት ሙሉ አቅሙን አለመጠቀሙንም አስታውሰዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። ባለፉት 15 ቀናት የሀገርን ሰላም ለማደፍረስ ሲንቀሳቀሱ የነበሩ ከ287 በላይ ግለሰቦች በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የፌዴራል ፖሊስ ኮሚሽን ገለጸ። የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጀላናቢ አጥፊ ቡድን ሲሉ የገለጹት ቡድን ህገወጥ መሳሪያዎችን በየመንገዱ መጣል መጀመሩንም አክለው አስታውቋል። ዘገባውን ያደረሰችን ጸሐይ ዳምጠው ናት። ኬንያ ከመጪው ታህሳስ ሁለት ሺ ሀያ አንድ ጀምራ በአይነቱ አዲስ ነው የተባለ መታወቂያ ካርድ ለዜጎቿ እንደምትሰጥ አስታወቀች። የኬንያ የሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤት ሁዱማ ካርድ የተባለ መታወቂያ ካርድ ለሀገሩ ዜጎች እንደሚሰጥ አሁን በዜጎች እጅ ያለው መታወቂያ ካርድም በ2021 መጨረሻ ከአገልግሎት ውጪ እንደሚሆንም አስታውቋል። ዘገባውን ያደረሰን ገልሞ ዳዊት ከናይሮቢ ነው። በዴሞክራሲያዊት ኮንጎ ሪፐብሊክ የምድር ወገብ ክፍለ ግዛት የኢቦላ ወረርሽኝ ማክተሙን የዓለም የጤና ድርጅት በትላንትናው ዕለት ይፋ አደረገ። የመጀመሪያው የኢቦላ ቫይረስ ተጠቂ የተገኘው ከስድስት ወራት በፊት ሲሆን የሀገሪቱ የጤና ባለስልጣን የቫይረሱ ስርጭት መጥፋቱ እጅግ አስደሳች ዜና ነው ብለዋል። በጥቅጥቅ ደን በተሸፈነውና ሰፊ በሆነው ክፍለ ሀገር ውስጥ ሕብረተሰቡን ማድረስና እንዲያምን ማድረግ ፈታኝ ነበረ ሲሉም ባለስልጣናቱ አስረድተዋል። ከዚያም በላይ የኮቪድ-19 ወረርሽኝን የመታገል ስራ መጨመሩ ይበልጥኑ ስራችንን አክብዶት ነበር ሲሉም ባለስልጣኑ አስረድተዋል። ዩናይትድ ስቴትስ ውስጥ በተለያዩ አካባቢዎች የኮሮና ቫይረስ ስርጭት በከፍተኛ ደረጃ እያሻቀበ ነው። በበሽታው ሕይወታቸው ያለፈ ሰዎች ቁጥርም ከሁለት መቶ 50 ሺ አልፏል። የኒውዮርክ ከተማ ትምህርት ቤቶች ከዛሬ ጀምረው ዝግ እንደሚሆኑ አስታውቃለች። የከተማዋ ባለስልጣን ከዚህ ውሳኔ ላይ የደረሱት በከተማዋ የቫይረሱ ስርጭት መጠን ለሰባተኛ ተከታታይ ቀን ከ ሶስት መቶ ካለፈ በኋላ መሆኑ ታውቋል። ቦስተን ና ዲትሮይትን ጨምሮ ሌሎች ትላልቅ ከተሞችም ተመሳሳይ እርምጃ ወስደዋል በአሁኑ ጊዜ በመላ ዩናይትድ ስቴትስ ያሉት የኮሮና ቫይረስ ተያዦች ቁጥር ከአስራ አንድ ነጥብ አምስት ሚሊዮን አልፏል ሆስፒታል የሚገቡት ህሙማን ቁጥርም እጅግ እየጨመረ በመሆኑ የጤና ሰራተኞች ላይ ጫና አሳድሯል በርካታ የሀገሪቱ ክፍለ ግዛቶች ቀደም ብለው ተነስተው የነበሩትን የእንቅስቃሴ ገደቦች መልሰው እያጸኑ ናቸው በሚሊዮኖች የሚቆጠሩ ቤተሰቦችም ከሩቅም ከቅርብም የሚያሰባስበው መጪው የምስጋና ቀን በዓልም ባለስልጣናትን አብዝቶ ስጋት ላይ ጥለዋቸዋል። የቨርጂኒያ ሀገረ ገዢ ራልፎ ኖርታም ቤተሰቦች በዓሉም በየቤታቸው እንዲያሳልፉ ተማጽኗል። ይህንን የምናደርገው ለቤተሰቦቻችን ካለን ፍቅር አኳየ ነው ሲሉም አሳስበዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢናቬ መሰናዶዎች ጋር አብራችሁ ትቆዩ ዘንድ እጋብዛለው። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ዝግጅቶቻችንን ለማዳመጥ ማናቸውንም አስተያየቶች ለመስጠት የማኅበራዊ አውታር ገጾቻችንን ይጎብኙ። ቪኦኤ አምሐሪክ በተሰኘው ገጻችን በኩልም እንገኛለን። ወደ ቀዳሚው ዘገባ እንሻገር። የኢትዮጵያ መከላከያ ሰራዊት ከውጭ ኃይሎች ጋር በመሆን በትግራይ ላይ ወታደራዊ ጥቃት እየፈጸመ ነው የሚለውን የህወት ክስ የጦር ኃይሎች ጠቅላይ ኢታማዦር ሹም ጄኔራል ብርሃኑ ጁላ አጣጥለዋል። ጄኔራሉ የኢትዮጵያ መከላከያ ሰራዊት ህወትን ለመደምሰስ የሌሎች ድጋፍ የሚያስፈልገው አይደለምም ብለዋል። የትግራይ ክልል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ከጎረቤት ሀገራት ጋር በመተባበር በትግራይ ላይ ጦርነት ታውጅዋል ሲሉ ተናግረው ነበረ። መስፍን አድራጌ ከቀናት በፊት በድምጸ ወያኔ የቴሌቪዥን መርሃ ግብር ቀርበው በወቅታዊ ሁኔታ ላይ ማብራሪያ የሰጡት የትግራይ ክልል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጦርነቱ በውጭ ሀገራት ወታደራዊ ድጋፍ እየታገዘ ነው ብለው ነበር። አምባገነን መሪ ከውጭ ኃይል በመተባበር የትግራይ ህዝብን ለመቀጥቀጥ፣ ዜጋውን ለመጨፍጨፍ ወስኖ እየሰራ ነው ያለው መሆን የሚገባው አገርን ከውጭ ወረራ መከላከል ነው፣ ማዳን ነው፣ መግጠም ነው። የሀገሪቱ መሪ እየሰራ ያለው ግን ሀገሪቱን አሳልፎ ሰጥተዋል። ከውጭ ኃይል ጋር በመተባበር በትግራይ ላይ ወረራ ከፍተዋል። ከባድ የሆነ ታሪካዊ ክህደት ተፈጽሟል። የውጭ ኃይል ደግሞ ሌላ አይደለም። ኢሳይያስ ኤርትራ አጉሳቁሎ ኤርትራን አዳክሞ ኢትዮጵያ እንድትበተን ምትንቱን አንቱጣ የሚል መሪ የሀገሪቱ መበተን የሚፈልግ እንድትበተንም ሲረባረብ የነበረ ከዚህ ኃይል ጋር ነው ተባብረው ትግራይን የወጋለ። ትናንት ለጋዜጠኞች መግለጫ የሰጡት የኢትዮጵያ ጦር ኃይሎች ጠቅላይ ታማጆር ሹም ጄኔራል ብርሃኑ ጁላ ሰራዊቱ ከየትኛውም ሀገር ወታደራዊ ድጋፍ እንዳላገኘ ገልጸዋል። የደቡብ ሱዳንና የኤርትራ ወታደሮች በጦርነቱ ተሳትፈዋል የሚለውን የህወሀት ክስ መሰረተ ቢስ ሲሉ አጣጥለውታል። ትንሽ የሚገርም ነገርም አለው። ደቡብ ሱዳን መንግስት ለኢትዮጵያ ሶስት ሺህ ወታደር ሰጥቶ አስገብቶ እና ከኛ ጋር የተዋጋ ነው የሚል የሰማነው አለ። ይሄ በእውነቱ ከእውነት የራቀ ነው። ደቡብ ሱዳን ኢትዮጵያን የሚትደግፍበት ቁመና ላይ ያለች ሀገር አደለች። አንዱ እሱ ነው። ሁለተኛ እኛ ሀይል ካነሰን ከደቡብ ሱዳን ለምናመጣለን። ደቡብ ሱዳን እኮ እኛን እየጠበቅን ያለን ደቡብ ሱዳን ላይ። በደቡብ ሱዳን ሁለት የፒስ ኪፒንግ ሚሽኖች አሉ። ዩኒስፋ የሚባል አብዬ ግንባር፣ አብዬ አካባቢ ያለ የኢትዮጵያ የሰላም ማስከበር ኃይል አለ እና በደቡብ ሱዳን እራሱ በጁባ እና አካባቢው የኢትዮጵያ የሰላም ማስከበር ኃይል አለ። በአጠቃላይ ኢትዮጵያ አሁን ባለው ሁኔታ በሰላም ማስከበር ተልዕኮ ላይ ከአስር ሺህ በላይ የሰው ኃይል አላት። ኃይል ካነሰን ይሄን ነው የምናመጣው እንጂ ደቡብ ሱዳን የምንጠይቅበት ምክንያት የለም። ኤርትራን ተሳትፈዋል ብለዋል። ኤርትራ ለእኛን ለማገዝ ብሎ የሚያሳትፈው ምንም ኃይል የለም እኛ እኮ በውጊያው ላይ እዞችን ነው ያሰጠው። አንድ እዝ ማለት በጣም ትልቅ ኃይል ነው እና እዞቻችን በምዕራብም በምስራቅም ከሁለት በላይ በየግንባሩ ሆኖ ነው ያሉት። እና የኤርትራ ተሳትፎ የሚጠይቅ ነገር የለም። የኤርትራ ተሳትፎ ፖለቲካሊም ጥሩ እንደማይሆን ስለምናውቅ ይሄን አላደረግን። ያልተወራ ጉድ የለም በዚህ ማለት ነው። ስለዚህ ይሄ የእነሱ ፕሮፓጋንዳ ነው። ጄኔራሉ ከሕወሓት ጋር በሚደረገው ወታደራዊ ዘመቻ የኢትዮጵያ መከላከያ ሰራዊት ሙሉ አቅሙን አለመጠቀሙን ያስታወሱት፣ በየማሰልጠኛው ስልጠና ላይ ያለ ሰፊ ኃይል አለን። አሁን የፒስኪፒንግ ኃይል ሳናመጣ በማሰልጠኛ ያለውን ሀይል ሳናወጣ ባለን ሀይል ብቻ ቲፒልፍ ጁንታ ከኢትዮጵያ አቅም በላይ አይደለም። በተዋጊ ሀይሎቻችን ጥረትም አንገናኝም፣ በትጥቅም አንገናኝም። እኛ ወደ ሌላ አገር ጎረቤት ልመና የሚወስደን ምንም ነገር የለም። ስለዚህ የለመዱት የሳይኮሎጂካል ወርፌር ሁልጊዜ እንደዚህ ነው የሚያደርጉት። ሽሬን ጨምሮ የተለያዩ አካባቢዎችን በቁጥጥር ስር ማዋላቸውን በትናንቱ ጋዜጣዊ መግለጫቸው መግለጻቸው ይታወቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ አንዳንድ ድርጅቶች ከተቋቋሙበት ዓላማ ውጪ ለሀገርና ለሕዝብ ስጋት የሆነ ተግባር ላይ መሰማራታቸውን የፌዴራል ፖሊስ ኮሚሽን ገልጿል። ባለፉት 15 ቀናት የሀገርን ሰላም ለማደፍረስ ሲንቀሳቀሱ የነበሩ ከ287 በላይ ግለሰቦችን በቁጥጥር ስር አውያለሁ ብሏል። የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄላን አብዲ ለአሜሪካ ድምፅ እንደገለጹት የአጥፊ ቡድኑ ህገወጥ መሣሪያዎችን በየመንገዱ መጣል ጀምረዋል ሲል ወቅሰዋል። ፀሐይ ዳምጠው ዝርዝር ጉዳዩን ትነግረናለች። ባለፉት 15 ቀናት የፌዴራል ፖሊስና የአዲስ አበባ ፖሊስ ኮሚሽን ባካሄዱት የተቀናጀ ኦፕሬሽን የሀገርን ሰላም ለማወክ ሲንቀሳቀሱ የነበሩ ከ287 በላይ ግለሰቦችን በቁጥጥር ስር ማዋሉን የፌዴራል ፖሊስ ኮሚሽን ገለጸ። በከተማው በተደረገ ብርበራ ከህብረተሰቡ በደረሰ ጥቆማና በፖሊስ አሰሳ ከግለሰቦቹና ከተጠረጠሩ ተቋማት አንድ ሺ ሰላሳ ሁለት የተለያዩ ጠመንጃዎች፣ 131 የተለያዩ ሽጉጦችና 46039 ጥይቶች ተይዘዋል ሲሉ የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄላን አብዲ ተናግሯል። የተለያዩ ጠመንጃዎች፣ የተለያዩ ሽጉጦች፣ የተለያዩ ጥይቶች፣ የተለያዩ ቦምቦች፣ ፈንጂዎች፣ ጂፒኤስ፣ የጦር ሜዳ መነጽር ካቴናዎች፣ የክላሽ መጋዘኖች፣ እነዚህ የመሳሰሉት ጥቃት ሊያደርሱበት የሚፈልጉ አካላት ያዘጋጃቸው፣ ለእኩይ ተግባር ያዘጋጃቸው እነዚህ መሳሪያዎች ሊያዙ ችለዋል። ከዚህ በተጨማሪ መገናኛ ሬዲዮዎች ለሰራዊት አባላት የሚሆኑ ማለት ነው፣ እነሱን ጭምር ተንቀሳቃሽና አቋሚ ሬዲዮዎች እነዚህ። ከዛም ውጪ የሀገር ውስጥና የውጭ ገንዘብ በተለያዩ መንገድ ተይዟል። በግለሰባዊ ደረጃም መታወቂያ የሌላቸው አድራሻቸው የማይታወቁ ጸጉረ ልውጦች በአንዳንድ ቦታው ተገኝተዋል። የህዋት ቡድን በመሀል ሀገርም ሊያደርስ የሚችለውን ማንኛውንም ጥቃት አስቀድሞ ለመከላከል ከቡድኑ ጋር ግንኙነት ያላቸውን አካላት ከእኩይ ተግባራቸውን ለመግታት የፌዴራልና የአዲስ አበባ ፖሊስ ኮሚሽኖች ላለፉት አስራ አምስት ቀናት ዘመቻ ሲያካሂዱ መቆየታቸውን ነው ቃል አቀባዩ የገለጹት። በዚህም አንዳንድ ድርጅቶች ከተቋቋሙበት አላማ ውጪ ለሀገርና ለህዝቡ ስጋት የሆነ ተግባር ላይ መሰማራታቸውን እንደተደረሰበት ነው ኮሚሽኑ የገለጸው። ለአብነት ሱር ኮንስትራክሽን የተባለው ድርጅት ላይ በተደረገ ህጋዊ ብርበራና ፍተሻ ለተለያዩ ዘመቻዎች የተዘጋጁ ተሽከርካሪዎች፣ የፀሐይ ኃይል ማመንጫ ተንቀሳቃሽና ቋሚ ወታደራዊ ሬዲዮ መገናኛዎች በህንፃው ምድር ቤት ተሸክሽጎ እንዳለ መያዙንና በውጋገን ባንክ ዋና መስሪያ ቤት የተለያዩ ጦር መሳሪያዎች መያዛቸውን የፌዴራል ፖሊስ ኮሚሽን አስታውቋል። በተግባሩ ላይ የተሳተፉ ሌሎች ድርጅቶችም እንዳሉ የገለጹት አቶ ጄላን ጉዳያቸው በህግ እየታየ ነው ብሏል። በዚህ በህገወጥ ተግባር ላይ የተሳተፉ ለምሳሌ የግል ጥበቃ ኤጀንሲዎች እነሱም አስራ አራቱ ለምሳሌ የተዘጉት እኮ በዚህ በኩይ ተግባር ላይ የተሳተፉ ናቸው። በየተቋማቱ ለምሳሌ በሚጠብቋቸው ተቋማት ላይ ባንኮችን፣ የተለያዩ ድርጅቶችን ሲያዘርፉ ሲዘርፉ የነበሩና ለጥበቃ የተሰጣቸው መሳሪያ ሁሉ ይዘው የተሸሸጉ ሁሉ እንዳሉ እነዛም መስመር እንዲይዙ ስራ ማቆም ያለባቸው እንዲያቆሙ አድርጓል። እነዚህ ድርጅቶች ከተሰጣቸው ተልእኮ ውጭ ነው ያከናወኑት። በህግ መሰረት ይጠየቃሉ። በሀገር አቀፍ ደረጃ የተካሄደ ከሚገኘው ዘመቻ ጋር ተያይዞ የጥፋት ኃይሉ ተላላኪዎች ሊጠቀሙባቸው የነበሩ የጦር መሳሪያዎች ሆን ብለው ዜጎች ላይ ጉዳት ሊያደርስ በሚችል መልኩ በየቦታው ጥለዋቸው ነበር ብለዋል። ቃለ አቀባዩም አቶ ጄላን ሲሆን እየታየ ያለው ምንድን ነው? ፖሊስ እያደረገ ያለው ኦፕሬሽን በጣም ተጠናክሮ ስለቀጠለ ነገ በህግ እንጠየቃለን ከሚል የተነሳ ህወሀት ቡድን ከዚህ በፊት ለእኩይ ተግባር የሰበሰቡትን የተለያዩ የጦር መሳሪያዎችን በየቆሻሻ ቦታዎች፣ ገንዳ ማሰባሰቢያ ቦታዎች ሁሉ እየጣሉ ይገኛሉ። ለምሳሌ ቦምብ ተጥሎ በሰው ላይ ጉዳት ያደረሰበት ሁኔታ ነበረ። ትላንትና ደግሞ ሰባት ክላሾች በአንድ ቦታ በቆሻሻ ገንዳ አካባቢ ጥለው የተገኝበት ሁኔታ አለ። ህብረተሰቡ የጉዳቱ ሰለባ እንዳይሆን ራሱ መጠበቅ አለበት ሲሉም አሳስበዋል። የፌዴራልና የአዲስ አበባ ፖሊስ ኮሚሽን ከወትሮ በተጠናከረ መልኩ የህብረተሰቡን ሰላም ለማስጠበቅ እየሰራ ነው ያሉት አቶ ጄላን፣ ነዋሪዎችም ለፖሊስ ጥቆማ በመስጠት አጋርነታቸውን ማሳየት አለባቸው ብለዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይን ለቀደመው ዘገባ አመሰግናለሁ በተያያዘ ከሰሞኑ ወድቆ ያገኙት ቦምብ በመፈንዳቱ አምስት ህፃናት ለከባድና ቀላል ጉዳት መዳረጋቸውን የአዲስ አበባ ፖሊስ ኮሚሽን አስታውቋል ወድቀው የሚገኙ የጦር መሳሪያዎች ቁጥር እያሻቀበ መሆኑን የሚናገረው ኮሚሽኑ አስፈላጊው ጥንቃቄ ይደረግ ዘንድ የከተማዋን ነዋሪዎችም እያሳሰብኩ ነው ብሏል አመሻሹን የደወልንላቸው የኮሚሽኑ ቃል አቀባይ ኮማንደር ፋሲካ ፋንታ ወድቀው የሚገኙ ጦር መሳሪያዎች የደቀኑትን አጠቃላይ ስጋት እንዲህ ያስረዳሉ። አመሰግናለው በተለይ በተለያዩ አካባቢዎች በቆሻሻ ገንዳ ላይ በውጅ ላይ በተለያዩ ጭጋጥቆች ሽጠው ውስጥ ተጥለው የሚገኙ የተለያዩ ጦር መሳሪያዎች በተለይ የእጅ ቦምቦች ክፉና ደጉን ለይቶ የማያውቁ ጨቅላ ህጻናት የመጫወቻ ዕቃ መስሏቸው ስነካቶ በእነሱ ላይ አደጋ እየደረሰ መሆኑም ነው የምታየው። ያም በመሆኑ ከፍተኛ የሆነ ስጋት በህጻናትም ላይ ህጻናት ብቻ አይደለም በአዋቂዎች ላይ በየመንገድ ዳር ሁሉ ጊዜ ጽዳት የሚሰሩ ጽዳት ሰራተኞች ላይ፣ በሌሎችም ህብረተሰብ ክፍሎች ላይ ከፍተኛ የሆነ ስጋት ነው ያለው። እንግዲህ ኮማንደር፣ ከዚህ ቀደም በነበረን ቆይታ ሰዎች የጦር መሳሪያዎችን እያወጡ በተለያዩ ቦታዎች ከሚጥሉበት ምክንያት አንዱ በድንገተኛ ፍተሻ እያያዛለሁ የሚል ፍርሃት እንደሆነ ተጠቅሷል። ሰዎች በህጋዊ መንገድ መሳሪያዎቻቸውን ይመልሱ ዘንድ ያስቀመጣችሁት ጥሪ አልነበረም? ከዚህ በኋላ ስለመመለስ የሚፈልጉ ቢኖሩ የሚሰጣቸው መተማመኛ አለ ወይ? አዎ፣ ትልቁ ነገር መሳሪያውን ህብረተሰቡ ውስጥ በከፍተኛ ሁኔታ ተስራጭቶ የሚገኘው ህገወጡ ብቻ አይደለም። በተለያዩ መልኩ በእነሱ እጅ የገባ ለጥፋት ተልእኮ ያዘጋጁት የወያኔ ዝንታ ተላላኪዎች ስምሪት ተሰጥቷቸው የሚሰሩት ኦሬንት ተደርገው መሳሪያ ተሰቷቸው ስልጠና ወስደው በህዝብ ውስጥ ገብተው ከህዝቡ ጋር አብሮ አብሮ እየኖሩ በመከላከያ ሰራዊቱ ላይ አብሮ እየተኙ አብሮ እየበሉ እየጠጡ አደጋ እንዳደረሱ ሁሉ አዲስ አበባ ላይም ቁጭ ብለው በየቤቱ በየአካባቢው አንድ ላይ ሆነው ሰውየውን ጭምር አጥንቶ አደጋ ለማድረስ የሚንቀሳቀሱ ሰዎች እየገባ በመሆኑ እነሱ ላይ አሁን እየተደረገ ያለው ፍተሻ እና ቁጥጥር እና ህዝቡ እየሰጠ ያለው ጥቆማ በፍርድ ቤት የታገዘ ብርበራ ስናካሄድ ህጋዊን መስረትን ተከትለን ብርበራ በምናካሄድበት ጊዜ ጫንቋቸው ነው በየአካባቢ እየጣሉ ያሉት። በጥታ ኃይሉ ወስዶ ማስረከብ ይቻላል። ግን መጀመሪያም ኮ በእነሱ እጅ ያልገባ መሳሪያ ነው። ቦምብ በነሱ እጅ ምን ያደርጋል? ሽጉጥ አይደለም ወይ ሌላ ህጋዊ ፍቃድ ሰጥቶ ድርጅቱና ተቋሙን የሚጠብቅበት መሳሪያ አይደለም። ቦምብ የሚያገለግለው እንግዲህ ጦር ሜዳ ነው። አዲስ አበባ ጦር ሜዳ አይደለም እና በዛ አይነት መልኩ ለእነሱ በመጥፎ ተግባር ለእኩይ ተግባር ለማስፈጸሚያ እንዲሆን የተሰጣቸው መሰሪያ ይዞ ገብተው በህዝብ ውስጥ አደጋ እያደረሱ ያሉትን አስረክቡ ብትላቸው ያስቡ አይደለም። ምክንያቱም አሁን እኮ መንግስት ሶስት ቀን ቀርቷቸዋል። በዚህም ጊዜ በሰባሮች ሰዓት ውስጥ ተኩስ አቁም አድርጋችሁ ተረጉራችሁ ወደ እጅ መጥፋ አለባችሁ ስባል ከነካተው

ትምህርት ቤቶች ሙሉ በሙሉ የሚከፈቱ ከሆነ የህጻናትና የታዳጊ ተማሪዎች እንቅስቃሴም ይጨምራል። እኒህ ህጻናት ወድቀው የተገኙ ጦር መሳሪያዎች ሰለባ እንዳይሆኑ ምን የመፍትሄ እርምጃዎች ይወሰዳሉ? ማህበረሰቡ ውስጥ ምን አይነት ነገሮችን ማድረግ አለበት ብሎ ይመክራሉ? ማህበረሰቡ ትልቁ እያደረግ የሚገባው ምናልባት በዚህ ሳምንት በሚቀጥለው ሳምንት ውስጥ ትምህርት ቤት ይከፈታል አይከፈትም፣ ያው የመንግስት ውሳኔና የትምህርት ሚኒስቴር የሚወስነው ነው። ነገር ግን ተማሪዎቹ ወደ ትምህርት ቤት ትምህርት ቤቱ በሚከፈቱበት ጊዜ ተማሪዎቹ ወደ ትምህርት ቤት ሲሄዱ ሊያደርጉ ከሚገቡ ጥንቃቄዎች መካከል ተጥሮ የሚገኙ ነገሮችን በየትኛውም ቦታ ተጥሮ ይገኙ እነሱ የመጫወቻ ይቅር መስሏቸው ባለማንሳት ጥንቃቄ እንዲያደርጉ ቤተሰቦቻቸውም ልጆቻቸውን በመምሰር ባይዶ ለመት ያሉ ነገሮች ከዚህ በፊት አይተው የማያውቁ እንግዳ የሆኑ ነገሮች በላስቲክ በጨርቃጨርቅ እና በተለያዩ ምክንያት ተጠቅሞ የሚገኙ ነገሮችን ባለመንሳ ራሳቸውን የሚጠብቁ እና ቤተሰቦቻቸውም ምክርና ትምህርት እንዲሰጧቸው ነው። ትልቁ ነገር ሁለተኛው፣ ጸጥታ ያሄዱ እንግዲህ አሁን በጣም ከፍተኛ የሆነ ጥበቃ ሰሳና ብርበራ እያደረገ ነው ያለው። ለሁሉም ቦታዎቹ የሚገኙ ቦምቦች እና ሌሎች የጦር መሳሪያዎች ከዛስ ጋር በመለጨ የህዝቡም ጥቆማ በጣም ከፍተኛ ነው። እያንዳንዱ ሰው በቃ ምን አይነት ምን የሆነ እንደሆነ የሚጠባቅ ተረቷል፣ ግንዛቤ አለው። ከዛ ተነስተው እየጣሉ ነው የሚገኙት። በጣም ጠንካራ የሆነ ቁጥጥር እያደረግን ነው። ይህን ሁኔታ ምናልባት በዚህ አይነት መልኩ ሊቀጥል አይችልም ብዬ አስባለሁ። በዚህ ቅርብ ጊዜ የሚጠናቀቅ ከሆነ ሰላም ሲሆን ሁሉ ነገር ወደ ቦታው የሚመለስ ነው የሚሆነው ማለት ነው። ኮማንደር ፋሲካ ፋንታ፣ ለአሁኑ በጣም ነው የማመሰግነው። መልካም ምሽት ይሁንልዎት። አመሰግናለሁ። በቤንሻንጉል ክልል መተከል ዞን ውስጥ ለሚስተዋሉ ሰብአዊ ቀውሶች መነሻ የክልሉ ህገ መንግሥት ለሌሎች ነዋሪዎች የባለቤትነት መብት መንፈጉ መሆኑን የፖለቲካ ሳይንስ መምህሩ ረዳት ፕሮፌሰር ዳምጦ ተሰማ ገልጸዋል። እኩል የህግ ባለሙያ የሆኑት አቶ ተመስገን ገመቹ ደግሞ የቤንሻንጉል ጉሙዝ በተለይ የጉሙዝ ብሔር ተወላጆች መሬታችንን እንቀማ ይሆን የሚል ስጋት ወደ ግጭት ሊያስገባቸው ይችላል ይላሉ። ችግራቸውን ወደ ውጭ አካል ከመጠቆም የክልሉ አመራሮች ራሳቸውን ማየት አለባቸው ብለዋል። ናኮር መልካ ተጨማሪውን ይዟል። በቤኒሻንጉል ጉሙዝ ክልል መተከል ዞን ባለፉት ጥቂት ወራት መንግስት እዋት ያስታጠቃቸው ናቸው ባላቸው የጉሙዝ ታጣቂዎች የበርካታ ንጹሃን ዜጎች ህይወት ማለፉ ሲዘገብ ቆይቷል። መንግስት የመተከል ዞን በማዘዣ ማዕከል አስተዳደር ስር እንደሚገኝ ቢገልጽም የንጹሃን ዜጎች ህይወትን ሲታደግና የዜጎችን መፈናቀል ሊያስቆም አልቻለም ሲሉ የሚተቹ አሉ። ለመሆኑ በመተከል ዞን አንዳንዴ የብሔር ፈርጅ እየያዘ በሌላም ጊዜ የጅምላ ጭፍጨፋ በሚመስል ሁኔታ ንጹሃን ዜጎች ላይ የሚደ ሰው ግድያ እንዲሁም የሰብአዊ ቀውስ መነሻ ምን ይሆን ስንል ምሁራንን ጠይቀናል። ረዳት ፕሮፌሰር ዳምጦ ተሰማ በደብረ ብርሃን ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መምህር ናቸው። የመተከልን ሰብአዊ ቀውስ መነሻ እንዲገልጹታል። አንዳንዱ ነገሮች ነጭ ነጩን ማውራት ይጠበቅብናል። እዛ አካባቢ ላይ የህገ መንግስት ጉዳይ አንዱ ነው። የህገ መንግስት ማዕቀፎች ለአንዱ ማህበረሰብ ባለቤት ባለርስት፣ ሌላኛውን ማህበረሰብ ደግሞ በተለይ አገውና የአማራውን ደግሞ ብቻ መኖር የሚችል ግን በህገ መንግስቱ እውቅና የሌለው የእሱ ያልሆነ አይነት ድንጋጌ አለ። አንቀጽ ሁለት ላይ መሰለኝ የቤንሻንጉል ክልል ህገ መንግስት፣ በቤንሻንጉል ክልል የክልሉ ባለቤቶች በርታ፣ ጉሙዝ፣ ሽናሻ እና ማኦ ኮሞ ናቸው፣ ሌሎች ብሄረሰቦች እንዳሉ የሚታወቅ ቢሆንም እንኳ ይላል። ባለቤት አይደለም። ስለዚህ የባለቤትነት ጥያቄ ማንሳት የማይችል ማህበረሰብ አለ። ባለቤትነት ጥያቄ ማንሳት ካላልቻልክ ደግሞ የውክልና ጉዳይ ጥያቄ መነሳት አይችልም ማለት ነው። ህገ መንግስት ተገድባሃል ማለት ነው። ከዛ በኋላ ወደ ተግባር ይመጣል። ወደ ተግባር ሲመጣ ማፈናቀሉ፣ መግደሉ ይኖራል ማለት ነው። አስታብ ስላለ ሀሳቡ ሰርጿል። በተለ ደግሞ የፖለቲካ ማኒፌስቶዎችና የፖለቲካ ስልጠቶች በዛ አካባቢ ላይ ያለው ማህበረሰብ ተጋላጭ እንዲሆን አድርገውታል። እንደ ወራሪ ከሌላ ቦታ እንደመጣ የእሱ እንዳልሆነ ተሰብኳል። ስለዚህ እዛ አካባቢ በነባር ደረጃ የተቀመጠው የህዝቡ ማህበረሰብ ይህን አይነት ጥቃት ላይፈጽም ምክንያት የለው ማለት ነው። የህግ ባለሙያው አቶ ተመስገን ገመቹ የተለያዩ ፖለቲካ ድርጅቶች መተከልን በተመለከተ የሚያወጡት መግለጫ የግጭቱ መነሻ ነው ይላሉ። እንደኔ እንደኔ ዋና ትልቁ ችግር የመሬት መስፋፋት ስጋትና የፖለቲካ ጥቅም ለማድረግ የተለያዩ የፖለቲካ ድርጅቶች የፖለቲካ ሊቶች መተከልን በተመለከተ የሚያወጡት መግለጫ መተከልን በተመለከተ በየክልሉ የተለያዩ የመንግስት ባለስልጣናት ጨምሮ የሚያወጡት የአቋም መግለጫዎች ሁሉ ለዚህ ችግሮች ተደማምረው ትልቁን ድርሻ ይወስዳሉ ብዬ ነው እንደኔ የማየው። ለምሳሌ ያህል ሊጠቅሱልኝ ይችላሉ። ከአራት ወር በፊት ጀምሮ በነበረ ግጭት ላይ ያየነው ነገር አለ። እንደም ድሮ መቀቀል ርስታችን ነው ነበር አልክ። አሁን ከርስ መቀቀል ርስታችን ነው ከሚለው ተነስተው በርሻን ጉጥታችን ነው ወደ ማለትም ተሸጋግሯል። በተለያየ ስም ይሄንም የሚያቀነቅኑ አካላት ኢንቨስትመንት ስም መቀቀል ላይ ማረፍ ሲጀምሩ አካባቢ ላይ የነበሩ በተለይ የሱም ተወላጆች ናቸው የምንላቸው ወደት ለሄዱት ወደ ግጭት

የፌዴራልም ሆነ የቤኒሻንጉል ጉሙዝ ክልል መንግስት በክልሉ ከቅርብ ጊዜ ወዲህ እየተከሰቱ ላሉ ችግሮች የህዋት ጣልቃ ገብነት እንዳለበት ሲገልጹ ቆይተዋል። አቶ ተመስጌን ይህንን ወቀሳ አይቀበሉም። እኔ የውሀት የዝኒጃንካ ምናምን የምሉት ነገር ውሀት ጋር ከመግረፋት ስኮ እዚሁ እነሱ መንግስት ደመወዝ ከፍሎ ያስቀመጣቸው አመራሮች ምን እያረጉት እንደውን ነገር ግናይ። ምክንያቱም በቅርብ ጊዜ እኮ የአመራሮች ችግር ነው عندما نزرعه يتنفس من من يزرعه أزرعه في الرئة هو أدناه، يعني ረዳት ፕሮፌሰር ዳምጠው በበኩላቸው በቤኒሻንጉል ጉሙዝ በተለይ በመተከል ለሚከሰተው ግጭት የህወሀት ድርሻ አለበት ይላሉ። ለዚህም ማሳያዎች ናቸው ያሏቸውን አብራርተዋል። ይህን ሁኔታ ህወሀት በአግባቡ ኤክስፖርት አድርጎታል። አካባቢ እርሻና ኢንቨስትመንቶች ሙሉ የመተከል ዞን ሙሉ በሙሉ ማለት ደረጃ በሚሆን የህወሀት ጄኔራሎች ጥቋጥሮች የነበረ ነው የኮሎኔል ተጣጠሮች የነበረ ነው ኢቨን የህዳጆ ግድብ ሲ ምንጣሮ ከምንጣሩ ውስጥ የመከላከያ ሜቴክ ነበር የወሰደው ምንጣሩ። ስለዚህ በራሱ መንገድ ብቻ የህዋት አጀባባሽ በሚያዙት መልኩ ብቻ ምንጣሩ ይከናወን ነበር ማለት ነው። ሲያዝ ደግሞ ያኔ የሚያገኛቸው የገ ማህበረሰብን ያገኛል። ብዛ ለመመልመል፣ ለማስረድ እና ይሄ ካላቸው የማህበራዊ ክፍተቶች አንጻር የመጠቀም ቴንደንሲ ነበር። ሁለት ሺ አስራ አንድ ላይ ደግሞ ትንሽ መንገራጆች ውስጥ በከፍ ብሎ የህዋት መገፋት መገፋት ስል የዲሞክራሲያዊ መገፋት ሲመጣ ቀን ሰራተኞችን እየመለመለች ሲያስታጠቀ እንደነበረ ብዙ መረጃዎች አሉ ከዛ በኋላ ደግሞ ሻታውት መንግስት በሁለት መቶ የሚሆን አስታጥቋል ና አሰልጥኗል የሚል መረጃዎች አሉ መንግስት ስለዚህ ደግሞ ማህበረሰብ በዚህ አይነት መልኩ ተጋላጭነት አለው በጎ ላልሆነ እንቅስቃሴ ወይንም አካባቢ ላይ ቀውሱን የማባባት ቀውሱን የመፍጠት በሌሎች አካላት የመታዘዝ ና ታዞ እዚህ አይነት ድርጅቶችን በመተከል ለሚከሰቱ ሰብአዊ ቀውሶች መፍትሄ ይሆናሉ ያሏቸውንም ገልጸዋል። ምሁራኑ መፍትሄው ሁለት አይነት ነው። አንደኛ ታክቲካል የሆነ መፍትሄ፣ ዘመቻው ጠንካራ አሳታፊ የሳተፉ አካል ብዝሃነት የሚረጋገጥበት እስከ መደምሰስ የሚደርስ ጠንካራ የመደምሰስ እንቅስቃሴ፣ ያሉ የጦር መሳሪያዎች ከዛ አካባቢ ላይ ስምንት እስከሚሉ ድረስ እና የመንግስት መዋቅሩ እንደ አዲስ

አብራችሁን ስላመሻችሁ እናመሰግናለን። መሰናዶውን በመምራት ሀብታሙ ስዩም፣ መሰናዶውን በማቀናበር ደግሞ ኤልያስ አስማረ፣ አብረናችሁ አምሽተናል። የመርሃ ግብሩ አርታኢ ትዝታ በላቸው ናት። በነገ ዕለት እንገናኛለን። መልካም ምሽት።